ደቡብ ሱዳን ውስጥ ያሉ ኢትዮጵያውያን ዛሬ የሚገኙበትን ሁኔታ የኢትዮጵያ መንግስት ምን እያደረገ እንደሆነና የተባበሩት መንግስታት ድርጅት ቃል አቀባይ የሰጡንን ምላሽ በተከታዩ ዘገባ አካተነዋል። ሶሎሞን አባተ ያቀርበዋል። ኢትዮጵያውያኑና ኤርትራውያኑ የሚገኙበትን የዛሬውን ሁኔታ ለመጠየቅ ሁከቱ አብዝቶ በበረታባቸውና ጥቃቱም ወዳየለባቸው የጆንግሌ ስቴት ዋና ከተማ ቦርና የአፐር ናይል ግዛቷ ዋና ከተማ መላክ አልደውዬ ነበር። ቦርን ምንም እንኳ የመንግስቱ ወታደሮች ከአማጽያኑ ወይም ተቃዋሚዎቹ መልሰው ቢቆጣጠሯትም ጉዳት እየደረሰባቸው ያሉት የውጭ ዜጎች ብዙም ደስተኛ አይደሉም። በዚያ የሚገኙት ኢትዮጵያውያን የዛሬ ሁኔታ ምን ይመስላል? ቦር፣ ያላችሁበትን ሁኔታ ልታስረዱኝ ትችላላችሁ? ዩኤን ግቢ ናችሁ በምን ሁኔታ ነው ያላችሁ እንዴት ነው አካባቢው ትንሽ ጦርነት ያሉ ነው አሁን በቃ ስራችን ላይ ነው እናንተ እንዴት ገባችሁ ወደ ተባበሩ መንግስታት ግቢ ከዛ እኛም ከነሱ ተከትለን ማታ ገባን። ልክ ታዋቂ ማታ ተነስተን ጠዋት ገባን፣ የአስር ሰዓት ምናምን እዛ ገባን። ሩቅ ነው ያለው እናንተ ከምትኖሩበት ማለት ነው? ትንሽ ንጋላው። በእግራችሁ ሄዳችሁ ወይስ ሌላ መንቀሳቀሻ ነበረ? በእግር ነው መጣን። እዛ ተነስተን በሱ እንትን ሱቅ ምናምን ያለን ቦታ በእግር ተነስተን ከተማ ውስጥ በእግር ነው መጣን። ስታልፉ እንዴት ነበር የጸጥታው ሁኔታ? እንግዲህ ያን ጊዜ ምንም አልነበረም በቃ ሴልቡ የሚስ ገብቶ ከወጣ አበሻ የሞተ ማለ እስካሁን ድረስ በቃ ውሀ ምናምን ያልተገኘ እዚህ የተቸገሩ አለ እዚህ እንዳለ ስንት ኢትዮጵያዊ ነው ቦር ከተማ ውስጥ ያለው ቢያንስ በቃ አምስት መቶ ምናምን ይሆናል እዚህ ዞን ነው አንድ ዞን ነው ኢትዮጵያ እዚህ አምስት መቶ ይሆናል ምንድን ነበር እዛ ቦር ከተማ ውስጥ እየሰራ የሚኖረው ሰው ግማሹ ምግብ ቤት ግማሹ ከብቶ የተለያየ ስራ ነው የሚሰሩ እዚህ አሁን በማን እጅ ነች ያለችው ቦር መንግስት የተገለጠሉ ሜር የሚባል አለ። እነሱ ወጥተዋል። አሁን ቤንቃዎች እጅ ነው አለ የመንግስት ወታደሮች። አሁን ወደ መንግስት ወታደሮች እጅ ተመልሷል ማለት ነው። እዛ ከተማ ውስጥ ሰዎች ላይ፣ ሲቪሎች ላይ ጥቃት ማድረስ እንደዚህን የመሳሰሉ እንቅስቃሴዎች ነበሩ። አሁ ከዚህ በፊትም በብሔር ብሄር የተጣሉ ነበረው በቃ ያው ቀኑ አስራ ሰባተኛ ቀን ላይ የባሰ የሆነዋል እንጂ ከዚህ በፊትም ቀጥ በቀጥ የተጣሉ ነበረው። አልተስማማውም እስካሁን ድረስ ከኢትዮጵያውያኑ መካከል የሞተ የተጎዳ አለ እንዴ? አለ አምስት ሰዎች የሞተ አለ። የተቆሰለ ደግሞ ወደ ጊዛ ትልቅ ከተማ የወሰዱ ሰዎች አለ። የሞተ ሰው አምስት ሰው አለ። አምስቱ በምንድን ነው የሞቱት? ወታደሮች ናቸው። በቃ የሚሆኖች የሚባል ዘር አለ። እነሱ ነው መንገድ ላይ በመሳሪያ ተመትቶ የሞተ አለ። የቆሰሉትም እንደዚሁ ነው። የቆሰሉት ምናልባት አንድ አንድ ሰው ይቃንና ያለ ቤታችን፣ ህብረታችን ና ያለ ብሎ ይሄዱ። ለምንድ ነው ምን አላቸው? እዚህ ብሎ የተመቱ ሰዎች አለ። እዚያውም ወደ ትልቁ ከተማ ጂማ ዋና ከተማ ወሰዱ። መስ ሌላስ የንብረት ጥፋት ዝርፊያ እንደዚህ ተፈጽሟል። ዘርፍ በቃ ምንም የቀረ ነገር የለም። የሶማሌም የኤርትራም የኢትዮጵያም የኡጋንዳ የኬንያ የብዙ ብሔር ብሔረሰቦች እዚህ ያለ የተለያየ ሀገር ነው አለ። እዚህ ሀገር ላይ ምንም የቀረ ነገር የለም። በመንግስታቱ ድርጅት ግቢ ውስጥ ሆናችሁ ምንድን ነው የምታገኙት? ትንሽ አሁን ያለን እስካሁን ድረስ የኢትዮጵያ ህዝብ ምንም ያገኘን ነገር የለንም። ሁን በቃ ልክት ምናምን የተዘረፈን የዘረፈ ህዝብ ጋር በቃ ለምነን የበለ አለ እስካሁን ድረስ ማለት ነው። ከተባበሩት መንግስታት የሚቀርብላችሁ እርዳታ ድጋፍ አለ? እነሱ ጋር የሚቀርብ ሰው የለም። በቃ እነሱም እዚህ ውስጥ ደግሞ በብዛት የነሱ ዝ የሚኖሩ ባንግላዴሾች ናቸው። እንግሊዝኛው በደንብ አይችሉም። ይኛ ህዝብ የታመመ ሰው ካለ የሰራ ዘን ሰው ካለ ፍላጎት እንደ ፍላጎት ምንም የተገኘ ነገር አለ? አሁን እስካሁን እዚህ በቃ የተቸገረ ነው ያለ። ምንድን ነው የሚደረግላችሁ ታዲያ? እዛ ግቢ ውስጥ ናችሁ። በቃ ያው አልሐምዱሊላ፣ የእኛ የጠበቁ ነው እንጂ ምንም ለእኛ የሰጠን እርዳታ ነገርም ልብስ ነገርም ምንም ምንም ለህዝብ ያደረጉን ነገር እስካሁን የለም። ስንት ኢትዮጵያውያን እና ኤርትራውያን አላችሁ እዛ ግቢ ውስጥ? አሁን ኢትዮጵያና ኤርትራዎች አንዳንዱ ፓስፖርት ያለ ሰው ስሙም መዝግቦ ለእንትን ለየሌ ድርጅቱ ሰጥተዋል። ፕሌን ይመጣል ምና ያሉ ነው። እኛ እስካሁን ድረስ ፓስፖርት የሌለ የኢትዮጵያ ህዝብ፣ ይሄ ሀገሪቱ ቅርብ ስለሆነ በብዛት እዚህ ውስጥ ያለ እስካሁን ይው ለውጥ ምንም አላገኘንም ማለት ነው። ለመሆኑ የኢትዮጵያ ኤምባሲ አነጋግሯችኋል ወይም እናንተ ደውላችሁ ጠይቃችኋል? ኮሚቴ አለን፣ የኢትዮጵያ ኮሚቴ ነው አለ። በየቦታውም ትምህርቱን አሁን ሰው ስም መዝግቦ ለአምባሲ ይልካሉ አሉ እንጂ ምንም ለሕዝብ የተደረገ ነገር የለም። ሕዝቡ ስራቻ ላይ ነው አለ ረክሻ አሁን ሲመለሳል ያሉ በቃ ወሬ የሰማ ነው አለ ማለት ነው። ሴቶችና ህጻናት አሉ መካከላችሁ? አሁን እኔ በራሴ በኩል ራሱ አንድ ጋልጅ ያው ሁለት ሶስት አመት ይሆናል አለኝ። ምስቴ ራሱ እርግጥ ናት። እዚህ ነው ብዙ ሰዎች በቃ የተቸገሩ ሰዎች አለ። በምን ሁኔታ ነው ታዲያ አሁን እነሱን የምትይዟቸው? በቃ እኛ የኢትዮጵያ መንግስት አንድ በላ በሰጠን ወይም ወደ ሀገራችን መሄድ ወይም ሌላ ሀገር ከዚህ መውጣት ነው እንጂ ምንም መፍት እዚህ ውስጥ ያገኘ ነገር የለም ማለት ነው። የምትሰሙት ተስፋ ያለው ነገር አለ? ተስፋ ምንም ይህ ሀገሪቱ ከአሁን በኋላ ተስፋ አለ ጊዜ ያሰብኩት ነገር የለም በኩሌ ማለት ነው። ብዙ ህዝቦች የተዘረፈ ነገር አለ። አሁን ደግሞ ወንዝ የመንግስት ብሄር አለ ደንቃ የሚባል ብሄሮች መጥቶ ይ ከተማ ከያዙ በኋላ እነሱም እናንተ ምን አላችሁ ምንም የላችሁም፣ ወደ ሀገራችሁ ሄዱ ብሎ በ የእኛን ህዝብ ያስፈራራው ነው በመሳሪያ በምንም ው በ ያስፈራራው ነው። ትንሽ ትንሸጣ ብዬ ከተማ ምን አላችሁ እናንተ ኢትዮጵያዊ ናቸው ውጡ ከዚህ አለኝ። አንዴ ደንቃ የሚባል ብሄር አለ። ስለዚህ ለእናንተ ተመልሶ መጣው ለእናንተ የተሻለ የመጣ ተስፋ ወይም ለውጥ የለም ማለት ነው ሀይሎቹ እዛ ቢለዋወጡም ለመሆኑ ጦርነት ይነሳል የሚል ፍርሀት አለ? አሁን ፍርሀት አለ የሚባል አሁንም ከኢትዮጵያ ወደ ማስራም በኩል የሚባል ቦታ ቅርብም የመጡ ነው አሉ። በመለካል በኩል አንድ ከተማ አለች፣ እዛ የመጡ ነው የሚሉ በጣም ስራ ላይ ነው ያለ ወደ ፊት ለፊት ይሄ ሳውዝ ሱዳን አሁን ከመለካለት አሁን የኛ ልጆችም እዛ ኢትዮጵያውያን ብዙ እኔ ማቆ ሶሻል አንድ ዶክተር ያበሻም የሞተ ሰው አለ። ወሬም ሰምቻለሁ ደግሞ አሁን የሚባል ከተማ ላይ የኢትዮጵያ ሕዝብ 30 ሰው ሞተዋል። በሌላ በኩል ደግሞ ከአስር ሺህ በላይ ኢትዮጵያውያንና ኤርትራውያን እንደሚኖሩባት በተነገረኝ በአፐር ናይል ግዛቷ ዋና ከተማ ማላካል ብዙ ኢትዮጵያውያን መገደላቸውን ነዋሪዎቹ ገልጸውልኛል። በትናንትና ምሽትም ገልጸን ነበረ። ዛሬ የዋሉት እንዴት ነበር? ያለንበት ሁኔታ ያው ነው እስካሁን ምንም የተጠየቅነው ነገር የለም ማንም የደረሰ የለም እስካሁን ምንም የተጠየቅነው ነገር የለም ማንም ያናገረንም የለም አለንበት ቦታ ነው ያለነው የት ነው አሁን ያሉት እርስዎ መለካል ነው ያለውት እንዴት ነው የመላካል ሁኔታ ዛሬ ዛሬ የመንግስት ወታደሮች ተቆጣጥረው እያስወጧቸው ነው፣ ግን ተኩሱ አለ። አሁን እኔ ያለሁበት ቤት ተመጥቶ፣ እንግዲህ ያው እኛ ተኝተን እንሄዳለን። ቤቱ እንዳለ ዙሪያው ወንፊቱ ነል። ጉዳት የደረሰበት ሰው አለ፣ ሲታኮሱ። አሁን ሶስት ሰው ቀብረን መፍታል፣ ቃልት ደግሞ የተቀበሩ አሉ። አሁን ደግሞ ሌላ የሞቱ እዛ በየቦታው የሞቱ አሉ። አሁን ሰዓቱ ወደፍቶብን በቃ ምንም መንቀሳቀስ አልቻለን ስለፈራን ተመልሰን ወደ ቤታችን ገባን ለቀብር ስትወጡ እንዴት ነበር አሁን ብዙ የሞቱ አሉ ለቀብር ስንወጣ አሁን አሁን የመንግስቱ እንትን ወታደሮች በጣም ለኛ ያላቸው ነገር በጣም ጥሩ ነው መንገድ ምናምን ጥበቃ እያደረጉልን ነው ስንት ሰው በአጠቃላይ እንደሞተ የምታውቁት ነገር አለ እኔ እስካሁን የማውቀው ሰባት ሞተዋል። ዛሬ የተቀበረው ማለት ነው። በምንድን ያልቀበርናቸውም አሉ። በቃ መሽቶብን አልቀበርን። ያልቀበርናቸው ሁለት ሰዎች አሉ። ሌላም ቦታ አሉ እየተባለ ነው። የተለያየ ቦታ ነው ያለው። ስልክ የለም። በዛ ላይ ይህም፣ አሁን ሶላር፣ ትንሽዬ ሶላር አለችኝ። እሷን እየተጠቀምኩ ነው። አሁን ብዙ ቦታ እኮ ለመደወል እየሞከርኩኝ፣ ስልኮች ሁሉ አይሰሩም። አይሰራም፣ ስልክ አይሰራም። መተውታል። እንትኑ መሰለን ሜትር አይደሉም ። እና አሁን ሌላ አስረስ እና እነዛ ሰዎች በምንድን ነው የተገደሉት? ለመሆኑ እንዴት? በቃ አንደኛው አሁን ብር አምጣሉት፣ ብር ሰጣቸው፣ ያለውን ብር ሞባይል ተቀበሉት፣ ፓስፖርቱን ተቀበሉት፣ እና ፓስፖርት የስጠኝ በቃ ሌላው ውሰዱ ሲላቸው ከዛ በረቱንና ግንባሩን ነው የመቱት። ሌላስ? እሱ አሁን ዘመዳችን ነው ጓደኛችንም ነው አብረን ነው የምንበለው። ሌሎቹ አሁን አናቃቸውም፣ ብዙዎቹ ተቀይረውብናል። በቃ ከመቸው የተነሳ ማንነታቸውም አናውቅም። ራሱ ግንባራቸው እና ደረሳቸው ነው ግማሹ። እንደውም በቃ በጣም ልነግርህ ራሱ የሚያሳፍር ነገር ነው። በጣም አሳፋሪ ነገር ነው እደረገ ያለው። እኛ በቃ ምንም የምናደርገው ራሱ ጠፍቶብናል። ዛሬ አሁን ምንድን ነው ተስፋችሁ? ምንድን ነው የምታስቡት ነገር? ምን ይመጣል ብላችሁ ነው የምትጠብቁት? በቃ በጋምቤላ በኩል ያሉ ወንድሞቻችን አሁን ወደ ምክር ቤት ምናምን ስብሰባ አድርገው ነበር። አሁን ምናልባት ከዛ እነሱም ድጋፍ ያላቸውን ሁሉ እየሰበሰቡልን ነው እና አየር ምናምን ይታዘዛል እያሉ ነው። እሱ ነው በቃ ተስፋችን ያለው ተስፋ፣ እንጂ ሌላ ኤምባሲ በኩል ስንደውል ስልካቸውም እንዲሁ ኤምባሲ። ጋምቤላ ማለት የክልሉ የክልሉ ምክር ቤት ነው። ፕሬዚዳንቱም በጣም አስታወቀው እያደረጉ ነው። እና እዚዋ ምናምን ይህን አራ እና ያሉ እንዳለ ሁሉም ትብብር በጣም ትብብር እያደረጉ ያው፣ ለጊዜው አሁን ደሳሱ አይደርሱልንም፣ ነ ተጎዳ ህይወታችን ከቆየ ሊደርሱልን ይችላሉ። የኢትዮጵያ ጋምቤላ ክልል ምክር ቤት ነው ይሄንን እየሰራ ያለው። አዎ አዎ በጣም እዛ ያሉት በጣም ሁሉም አሁንም እዛ አካባቢ ሁሉም የሚያውጣን ህብረተሰብ። ስለዚህ ከእናንተ ጋር በቅርብ ይገናኛሉ ማለት ነው የጋምቤላ ባለስልጣኖች ያለት የሚመለከተው በኩል። እንትን እርጋታ አድርጉልን እና በጣም አስቸኳይ ነው። በቃ እኛ አሁን አለን ብለን አደለም። አሁን ምን እንደሚፈጠር አናውቅም። አሁን ስንት ኢትዮጵያውያን አሉ ዛሬ እዛ መላካል ከተማ እና በአካባቢው፣ አሁን እኛ አካባቢ ያሉት እኔ አካባቢ ሚጋ ያሉት ማለት ወደ ከሁለት ሺህ በላይ አበሻዎች አሉ። እኔ አካባቢ ብቻ ያሉት በአካባቢ የተለያየ መንደር ነው። ከተማው ደግሞ ሰፊ ነው። አበሻ በላይ ነው ያለው። ኤርትራውያንም አሉ አብረዋችሁ ከእናንተ ጋር ኤርትራኖች ያው አሉ እነሱም እንደኛው ተዘርፈው ባዶዋቸው ነው ያሉት ያው እነሱ ያው ምንም ወደ ሀገራቸውን መመለስ ስለማይችሉ ያው ይሄን ይገልጻል ናቸው እነሱ ወደ ሌላ ሀገር ሊሄዱ እነሱ በዩኤን በኩል ጨርሰዋል። ሁሉም ነገር ጨርሰው እዛ ይሄዱ እንዳለ እነሱም ያው የተዘርፈዋል፣ የቀራቸው ነገር የለም። ስራዎቹም እንዳለ ተዘርፈዋል። የተባበሩት መንግስታት ድርጅት ለእናንተስ አልደረሰላችሁም? ምንም አይነት ምንም አይነት እስካሁን የደወለልን የመንግስት አካል የለም። ከውጭ ጉዳይ ሚኒስቴር ይደወላል ተብዬ ሰዎች እየጠበኩ ነው። ምንም የደወለልኝ ሰው የለም እስካሁን። በጣም አመሰግናለሁ። እኛ እግዚአብሔር ይጠብቃችሁ፣ እናመሰግነው። እኛ በጣም እንወዳ በጣም እንወዳቸዋለን። እግዚአብሔር ያቆያችሁ። አሚን አሚን። አመሰግናለሁ። ምንም ባታረጉልን እንኳን ይህ ጥያቄያችሁ ራሱ ለኢትዮጵያ ሕዝብ በማቅረባችሁ ራሱ እኛ በጣም ተደስተን ያለ ነው። ከልብ የመነጨ ምስጋና ይድረሳችሁ። እናንተንም እግዚአብሔር ይጠብቃችሁ። ደህናም ምሹ። አሚን። ጸሎት አድርጉልን ያጋሽ። እሺ እሺ፣ እንጸልያለን። ለመሆኑ የኢትዮጵያ መንግስት በዚህ የደቡብ ሱዳን ውጥረት ውስጥ ያለው ቦታ ምንድን ነው? ዜጎቹን ለመጠበቅስ ምን እያደረገ ነው? ዘጋቢያችን እስክንድር ፍሬው የኢትዮጵያን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ዛሬ አነጋግሯል። በጣም አመሰግናለሁ ስለ ጊዜዎት፣ አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንደሚታወቀው በደቡብ ሱዳን ከተፈጠረው ግጭት ጋር በተያያዘ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ጭምር ደቡብ ሱዳን ተገኝተው በዚያ ከሚመለከታቸው ወገኖች ጋር ንግግር አድርገዋል። እስቲ የጉዞ ዓላማ ምን ነበር? ምን ያህል ጊዜ ስነው ነው የተቆየው? ምን ተከናወነ? ክቡር ጠቅላይ ሚኒስትር ሀይለ ማርያም ወደ ጁባ የተጓዙት በአዲስቷ ደቡብ ሱዳን ከቅርብ ጊዜ ወደ የተፈጠረውን ውጥረት ለማርገብ የተጀመረውን ዲፕሎማሲያዊ እንቅስቃሴ ለማጠናከር ነው። ቀደም ሲል እንደሚታወቀው በውጭ ጉዳይ ሚኒስትር በክቡር ዶክተር ቴድሮስ የሚመራ የኢጋድ የውጭ ጉዳይ ሚኒስትሮች የሚገኙበት አንድ ልዑካን ቡድን ወደዚያው ሄዶ ነበር። በወቅቱም ከተለያዩ የሀገሪቱ ባለጉዳዮች ጋር ከዚህ ከግጭቱ ጋር በተያያዘ ሀሳብ አቅርቦ ነበር። ይህንን ሀሳብ በተጠናከረ ሁኔታ ተግባራዊ ለማድረግ በሚቻልበት አቅጣጫ ነው። ሀሳቡም አንደኛ፣ ግጭቱ በአስቸኳይ እንዲቆም፣ ሁለተኛ በተፋላሚ ወገኖች መካከል ግልጽ ውይይት እንዲካሄድ የሚለው ሌሎችም ሀሳቦች አሉ። እነዚህን ሀሳቦችን አጠናክሮ ተግባራዊ ለማድረግ ነው ክቡር ጠቅላይ ሚኒስትር ወደዚያ ያቀሚ እንግዲህ፣ እርስዎም እንደገለጹት አምባሳደር ዲና፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የውጭ ጉዳይ ሚኒስትሮች በዶክተር ቴዎድሮስ አዳኖም የተመራ የሉካን ቡድንም ወደዛው አምርቶ ነበረ። አሁን ደግሞ የአፍሪካ ህብረት የወቅቱ ሊቀመንበር ጠቅላይ ሚኒስትር ሀይለማርያም ደሳለኝም ተመሳሳይ ውይይት አድርገዋል ከሚመለከታቸው ወገኖች ጋር በጁባ ተገኝተው። ስለዚህ ኢጋድ እና የአፍሪካ ህብረት ሰላም የማምጣቱን ሂደት በተቀናጀ መንገድ እየሄዱበት ነው ማለት ይቻላል። እንዴት ነው ሁለቱን ጥረቶች አስታርቆ መግባት? በጣም ትክክል ነው። በጣም ትክክል ነው። ከትላንት ወዲያ ማምሻውን ኢጋድ እና የአፍሪካ ህብረት በጋራ በወጡት መግለጫ ይኸው ቀደም ሲል የኢጋድ የውጭ ጉዳይ ሚኒስትሮች የጀመሩትን እና አሁን ክቡር ጠቅላይ ሚኒስትሩ ከሌሎች የኢጋድ መሪዎች ጋር የጀመሩትን ጥረት የሚያጠናክር መልእክት ነው ያስተላለፈው። ኢጋድ እና አፍሪካ ህብረት ብቻ ሳይሆን ሌሎችም የዓለም አቀፍ ህብረተሰብ እንዲሁ የተባበሩት መንግስታት ድርጅት፣ የአውሮፓ መንግስታት፣ አሜሪካ፣ ቻይና ጭምር፣ ሌሎች አጋሮች በዚህ ሂደት ተባባሪ እየሆኑ ነው ያለው እንግዲህ የዓለም አቀፍ እንቅስቃሴ፣ ዲፕሎማሲያዊ እንቅስቃሴ በተጠናከረ ሁኔታ መቀጠሉ ነው የሚያሳየውና ኢጋድና አፍሪካ ህብረት ሳይሆን ከዛም አልፎ ከዓለም አቀፍ ህብረተሰብም ጋር ይሄ የተቀናጀ ጥረት የተደረገ መሆኑን ነው የሚያሳየው። አምባሳደር፣ እዚህ ላይ ጠቅላይ ሚኒስትር ኃይለማርያም በጉብኝታቸው ምን አሳኩ መናገር የሚቻል ነገር አለ ወይ? ውይይቱ ሂደት ነው። ሂደት ደግሞ በእንዲህ አይነት እጅግ በጣም ስሜት የሚቀሰቅስ ህይወት የጠፋበት ንብረት የጠፋበት ስሜት ባለው ሁኔታ ውስጥ የሚደረጉ ውይይቶች ሁሉም ይፋዊ አይሆኑም ምክንያቱም ለውይይቱ ስኬታማነት ሲባል ይሁንና ግን ዋና ዋናው ስኬት ተብሎ ሊጠቀስ የሚችለው አንዱ በተቻለ መጠን ሁሉም ወገኖች ይህንን ሀሳብ የመቀበል አዝማሚያ የማሳየታቸው ነው ነገር ግን ዝርዝር ሁኔታዎች ለፊት እነዚህ ጉዳዩ የሚመለከታቸው ወገኖች ተገናኝተው በሚወያዩበትና እነሱ በሚደርሱበት ስምምነት መሰረት ነው ሊገለጽ የሚችለው አምባሳደረኛ አምባሳደርኛ፣ ከዚሁ ጋር ወደ ተያያዘ ሌላ ረስ ልውሰድ። በዚሁ በደቡብ ሱዳን በተቀሰቀሰው ግጭት ምክንያት በዚያ ያሉ ኢትዮጵያውያን ችግር ላይ መሆናቸውን አጣብቂኝ ውስጥ መግባታቸውን እየገለጹ ይገኛሉ። እና ከዚህ አንጻር ኢትዮጵያውያንን ከዛ ለማውጣት ደህንነታቸውንም ለማስጠበቅ ምን ጥረት እየተደረገ ነው በመንግስት በኩል? ወል ግጭቱ ከተጀመረበት ማግስት ጀምሮ የኢትዮጵያውያኖችን ደህንነት በሚመለከት እዛ ጁባ ያለው ኤምበሲያችን ከፍተኛ ክትትል እያደረገ ነው ያለው። ከወዲሁ ደግሞ መውጣት አስፈላጊ ሆኖ ሲገኝ፣ ሁኔታዎች እጅግ በጣም አስፈላጊ ሆኖ ሲገኙ ዜጎችን ማስወጣት በሚቻልበት ቁመና ላይ ነን ያለ ነው። እዚህ የተለያዩ ኃይሎች ተቀናኝተው ይህንን እንቅስቃሴ ከአሁኑ የመጀመር ሂደት ነው ያለው። የዜጎች ጉዳይ ከፍተኛ ትኩረት የሚሰጠውና በተለያዩ መንገዶች ሊወጡ የሚችሉበት ሁኔታ እንዳለ ነው እና ይሄም በደንብ ትኩረት ተሰጥቶት ትልቅ ትኩረት ተሰጥቶት እንደ ሰላሙ ጥረት ሁሉ መንትዮሽ ጥረት እየተደረገ ነው ያለው። ኢትዮጵያ በአንድ በኩል እንግዲህ አምባሳደር ዲና ሰላም አስከባሪ ወታደሮች አሏት በደቡብ ሱዳን። ቀላል ቁጥር የሌላቸው ዜጎችን በተለይ ደቡብ ሱዳን ነጻነቷን ከተቀዳጀች በኋላ ወደዚያ እንዳመሩ ይነገራል እና እንዴት ነው እዚያ ካለው የሰላም አስከባሪ ኃይል ጋር በማቀናጀትም ይሁን ኢትዮጵያ በዛ ካለው መንግሥት ጋር ያላትን ጥሩ ግንኙነት በመጠቀምም ካሁን ዜጎችን ደህንነት ለመጠበቅ የተደረገው ጥረት በዛ የሚኖሩትን ማለት ነው። በርካታ ቅሬታዎች አጣርቅኝ ውስጥ ነን ያለ ነው የሚሉ እየቀረቡ ስለሆነ ይህን ጥያቄ የማነሳው ምን እየተደረገ ይገኛል? እስካሁን ባለው ሂደት በዚህ አይነት ሁኔታ ውስጥ የሚገኘው ማንኛውም ሰው ስጋት መግለጹ የግድ ነው። ይህን ስጋት መንግሥት ያውቀዋል። ኢንፋክት፣ ማወቅ ብቻም አይደለም፣ በቅርብም እየተከታተለው ነው ያለው። የስጋቱንም መጠን ከእለት ዕለት በሃያ አራት ሰዓት ደረጃ እየተከታተል ነው ያለ ነው። ሁሉም አማራጮች ተጠቅመን ማለት ነው እንዳልከው፣ እዛ አካባቢ በአቤ ያለው እኛ ጦር አለ፣ ከሱዳን ጋር ያለን ግንኙነት አለ፣ ከሁለቱም ወገኖች ጋር ያለን ወዳጅነት አለ። በአጠቃላይ በአካባቢ ባለን ተቀባይነት አማካይነት፣ ሁለተኛው ወደዛ የሚበር አየር መንገዳችንም አለ። ከአሁኑ አንዳንድ እንቅስቃሴዎች እየተጀመሩ ነው ያሉት። ዝርዝር ነገሮች በኋላ የሚገለጹበት ሆኖ የሚገለጹ ሆኖ ማለት ነው እና ይሄ کله چې کوم څه وي په تګکل تلک ትኩረት ተሰጥቶት እየተሰራ ያለ ነገር ስለሆነ በእውነት አፋጣኝ እርምጃ ልወሰድ የምችልበት ቁመና ላይ ስለምንገኝ መንግስት በዚህ ደረጃ በደንብ ነው እየተከታተለው ያለው ለማለት ነው። አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። በአሜሪካ ድምጽ አመሰግናለሁ እስኬንደር፣ መልካም ቀን። ደቡብ ሱዳን ውስጥ ባለው ችግር ውስጥ ዋነኛ ተዋናይ ከሆኑት አካላት መካከል የተባበሩት መንግስታት ድርጅት ሲቪሎችን ለማስጠለልና ድጋፍ ለመስጠት እየጣረ መሆኑን እየተናገረ ነው። ጁባ የሚገኙትና ዛሬ ማምሻውን ደ ውያ ያነጋገርኳቸው የተባበሩት መንግስታት ድርጅት የደቡብ ሱዳን ልኡክ ኃይል ኡንሚስ ቃል አቀባይ ጆ ኮንትራሬስ ምንም እንኳ እስካሁን የመጨረሻ ነው የሚባልና ጨርሶም የተጨበጠ ማስረጃ በእጃቸው አይኑር እንጂ በሁከቱ ውስጥ የተገደለው ሰው ቁጥር ከአንድ ሺ በላይ እንደሚሆን ገልጸውልኛል። በተለይ ደግሞ ጁባ ከተማ ውስጥ ብጥብጡ ከተጫረ የዛሬ 12 ቀን አንስቶ በራሷ ጁባና ጆንግሌን አፐርናይልን፣ ዩኒቲን በመሳሰሉ ሴቶች ውስጥ በተፈጠረው የከረረ የጸብ ሁኔታ ውስጥ የውጭ ዜጎች ኢላማ መደረጋቸውና የተለያዩ ጥቃቶች መፈጸማቸውን መስማታቸውን ኮንትራሬስ ነግረውኛል። ከፍርድ ሂደት ውጭ የሆኑ የዘፈቀደ ግድያዎች እንደሚፈጸሙ፣ የጅምላ መቃብሮች መፈጠራቸውን የመድፈር ጥቃቶች እንደሚፈጸሙ የሚጠቁሙ ሪፖርቶች እየደረሱን ነው። ለሰላም ጥበቃ ልዑክ ኃይሉ የሚሰሩ የሰብአዊ መብቶች ጉዳዮች መርማሪዎች ሪፖርቶቹን ቀንና ሌሊት በቅርበት እየፈተሿቸው ነው። ለጊዜው የእነዚህን ሪፖርቶች ትክክለኛነት ማረጋገጥ ባልችልም ደቡብ ሱዳን ውስጥ የሚኖሩና የሚሰሩ የውጭ ዜጎች የጥቃት ኢላማ መደረጋቸውን የሚገልጹ ሪፖርቶች ግን እየደረሱን ነው። በአሁኑ ጊዜ ችግር ባለባቸው አካባቢዎች ሁሉ የሚገኙ የመንግስታቱ ድርጅት ግቢዎች ሲቪሎችን እያስተናገዱ መሆኑን ኮንትራሬስ አመልክተዋል። በአሁኑ ወቅት የሰላም ጥበቃ ልዑክ ኃይሉ በመላ ሀገሪት ውስጥ በተለያዩ አካባቢዎች በሚገኙ መደቦቹ ላይ ጠለላ የጠየቁ ወደ 65 ሺህ የሚሆኑ ሲቪሎችን አስጠግቷል። የመንግስታቱ ድርጅት በአካባቢው ካለ ሌላ እህት ተልእኮ ከተዋሳቸው ሁለት ሄሊኮፕተሮች ጋር ባሉት አራት ሄሊኮፕተሮች እየተጠቀመ ሲቪሎቹንና የውጭ ዜጎቹን ካሉበት ሁኔታ ለማውጣት እየጣረ መሆኑንም ኮንትራሬስ ነግረውኛል። ሄሊኮፕተርስ አር ኤርሊፍቲንግ ቱዴይ ሄሊኮፕተሮቹ ዛሬ ወደ 224 የተለያዩ የውጭ አገሮች ዜጎች የሆኑ ሰዎችን ከቤንቱ ከተማ ሱዳን ውስጥ ወደሚገኘው ሄግልጅ ከተማ ያደርሷቸዋል። ከዚያ የየ አገሮቻቸው መንግስታት ወደ ካርቱም ይወስዷቸዋል። በዚህ ሁከት ውስጥ እጅግ የሰፋውና የከፋው ጉዳት እየደረሰ ያለው በኢትዮጵያውያንና በኤርትራውያን ላይ መሆኑ ተሰምቷል። ድጋፍም እንዳልደረሳቸው እየተናገሩ ነው። ይህንን ሁኔታ የመንግስታቱ ድርጅት እንደሚገነዘብ ነው የኡንሚሱ ቃል አቀባይ ጆ ኮንትራሬስ የተናገሩት ኢትዮጵያውያንና we believe that among the foreign nationals uh, who uh, sought shelter in our compound in Bor are also ከቤንቱ ከተማ ከዛሬ ጀምሮ እንዲነሱ ወይም እንዲወጡ ከሚደረጉት የውጭ ዜጎች መካከል ኤርትራውያንና ኢትዮጵያውያን ይገኙበታል። ቦር ከተማ ውስጥ በሚገኘው ግቢያችን ከተጠለሉት መካከልም ኢትዮጵያውያንና ኤርትራውያን እንደሚገኙበት አምናለሁ። የእነዚህ ሁለት አገሮች ሰዎች ደቡብ ሱዳን ውስጥ በጉልህ የሚታይ እንቅስቃሴና ብዛት ነው ያላቸው። በተለይ በንግድና በመስተንግዶ ዘርፎች ውስጥ በስፋት እየሰሩ ነው። ጁባ ውስጥ ካሉት አምባሳደሮቻቸውም ጋር እየተገናኘን ፍላጎቶቻቸው ምን እንደሆኑና፣ እንዴት ልንረዳቸው እንደምንችል፣ ዜጎቻቸውንም ለይተው እንዲያውቁልን በማድረግ በሀገሪቱም ውስጥ ይሁን በአጎራባች አገሮች ወደ ተሻለ ቦታ የሚዛወሩባቸውን ሁኔታዎች ለማመቻቸት እየሰራን ነው። የኢጋድ ጥረትና ሌላውም የሀገር ውስጥ ዓለም አቀፍ እንቅስቃሴ በቅርብ ፍሬ ያፈራል የሚል ተስፋ እንዳላቸው ሚስተር ኮንትራሬስ አመልክተዋል። የተኩስ አቁም ላይም ሳይደረስ እንዳልቀረ እየተሰማ ነው። ለማንኛውም ከደቡብ ሱዳን ቀደም ሲል የሰማችሁትን አንዲት አጭር መልእክት ላሰማችሁና ለዛሬ ልሰናበት። ጸሎት አርጉልን። እሺ፣ እሺ እንጸልያለን። መልእክቱ ለሁሉም ነው። በሌላ በኩል አሁን ማምሻውን በደረሰን ዘገባ መሰረት የደቡብ ሱዳን መንግሥት በዚያች ሀገር የሚካሄደውን የጎሳ ግጭት ሊገታ የሚችል የተኩስ አቁም ውል ለማድረግ መስማማቱ ተገልጿል። ኢጋድ ይህንን ይፋ ያደረገው ኬንያ ዋና ከተማ ናይሮቢ ውስጥ የሚካሄድ የዛሬ አርብ ሁለተኛ ቀን ውይይቱ ሲጠናቀቅ ነው። ኢጋድ በዚሁ የዛሬ መግለጫው የቀድሞ ምክትል ፕሬዚደንት ሪክ ማቻርም ለተኩስ አቁሙ ተመሳሳይ ቃል እንዲገቡ አሳስቧል። Oh, no way